የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰላምና የአንድነት ኮሚቴ ያዘጋጀው እርቀ ድርድር በዩናይትድ ስቴትስ ዳለስ ቴክሳስ ውስጥ እየተካሄደ ነው። ምን ላይ ተደርሷል? በሌላ በኩል ደግሞ የኢትዮጵያው ፕሬዝደንት ግርማ ወልደ ጊዮርጊስ ፓትርያርክ አቡነ መርቆሬስ ከነ ሙሉ ስልጣናቸው ወደ አገር እንዲገቡ የጻፉት ደብዳቤ መሰረዙን ራሳቸው ፕሬዝዳንቱ ገልጸዋል። ሲኖዶሱ በዚህ ላይ ምን ይላል? አዲሱ አበበ እየተከታተለ ነበር፤ ቀጣዩን ይዟል። የቤተ ክርስቲያኒቱ አባቶች ቀኖና ተጣሰ በሚል በመካከላቸው የፈጠሩትን ልዩነት ለመፍታት በሰሜን አሜሪካው የሰላምና አንድነት ኮሚቴ አስተናጋጅነት ሶስተኛውን ርቀት ድርድር ባለፈው ረቡዕ ዳላስ ቴክሳስ ውስጥ መጀመራቸው፣ ለዚሁ ውይይት የአዲስ አበባው ቅዱስ ሲኖዶስ አራት ልኡካን፣ የስደተኛው ቅዱስ ሲኖዶስ አራት ልኡካን እየተሳተፉበት መሆናቸው ይታወቃል። ምን ላይ ናቸው? እስካሁን የሰማነው ነገር የለም። ደውለን ለማግኘት ያደረግነው ጥረትም አልተሳካም። ይህ በእንዲህ እንዳለ ባለፈው ማክሰኞ ለብፁዕ ቅዱስ አቡነ መርቆሪዎስ ከኢትዮጵያው ፕሬዝዳንት ግርማ ወልደ ጊዮርጊስ የተጻፈና ከሙሉ ክብሮና ሥልጣኖ ጋር ወደ መንበሮ እንዲመለሱ የሚል በፊርማቸውና በቲተራቸው የተረጋገጠው ራሳቸውም ያረጋገጡት ደብዳቤ ደርሶን ካሰማን በኋላ እንደገና በራሳቸው አንደበት መሰረዙንና በማገባኝ ነበር የገባሁት ማለታቸው ይታወሳል። ይህንንም አስተላልፈናል። ደብዳቤው ከተሰረዘ የፓትርያርክ መርቆሪዎስ ወደ አገር አገባብ በምን ሁኔታ ይሆናል? ደብዳቤው እስከተሰረዘ እንደ ምንድን ነው የሚጻፈው እንደገና? ብለን ጥያቄ ለማቅረብ ወደ ፕሬዚዳንቱ ስንደውል የፕሬዚዳንቱ ልዩ የፖለቲካ አማካሪ አቶ አሰፋ ከሲቶ ስልኩን አንስተው ከእኔ ጋር ነው የምትወያዩት ስላሉን፣ ምርጫ አልነበረም ከሳቸው ጋር ተወያየን። እናም ሲኖዶሱ ይወስናል ፓትርያርኩ ግን አገራቸው ለመግባት ህገ መንግስታዊ መብታቸው ነው። ስለ ስልጣናቸው ደግሞ ከፈለጉ ከሌሎቹ እጩ ሊቃነ ጳጳሳት ጋር ውድድር ውስጥ ሊገቡ ይችላሉ ብለውናል። ይህንንም አስተላልፈናል። ለመሆኑ ሲኖዶሱ ምንድን ነው የሚለው? ማለትም የፓትርያርክ መርቆሬዎስ ወደ ኢትዮጵያ መግባት፣ የፕሬዚዳንት ግርማ ደብዳቤስ እንደገና ከተጻፈ በምን መልክ ነው የሚጻፈው? ይህንን ለመጠየቅ ወደ ቅዱስ ሲኖዶስ ሰብሳቢ ወደ አቃቢ የመንበረ ፓትርያርክ ብፁ አቡነ ናትናኤል ዘንድ ደውዬ አግኝቻቸዋለሁ። ፕሬዚዳንት ግርማ የማይመለከታቸውን ቀኖና ነው። የቤተ ክርስቲያን ቀኖና በቤተ ክርስቲያን አባቶች ነው የሚመራው እንጂ ምንም የኢህአዴግ ፕሬዚዳንት ብሎ ቢያስቀምጣቸው ስለ ቤተ ክርስቲያን ቀኖና የሚያውቁት ነገር የላቸውም። ስለዚህ አሁን የፕሬዚዳንት ግርማ የጻፉት ደብዳቤ ልክ አደለም። አዎ፣ ለውጥ መንግስትም ተቃውሟቸዋል ሻሩ ብለዋቸዋል። ደብዳቤዎቹ የሰብሶ ብለዋል። መንግስት ይህ መንግስት መንግስትም ተቃውመዋል። አዎ እሳቸው ግን ፕሬዚዳንት ግርማ በግሌ ነው የጻፍኩት እንደ መንግስት አይደለም ብለዋልና እንደ ግል እንደ አንድ የኦርቶዶክስ ምእመን፣ ቢጽፉ አይቻልም? እንደ እርስዎ ለምን ገሰጿቸው? አይቻልም አይቻልም። አንተ ብትጽፍ ከዚያ ፍሸት ይባላል እንጂ ምን ይመለስልሃል? አንድ ነገር ግን ይሄ የፕሬዚዳንት ግርማ ደብዳቤ ሲጻፍ አብረው ያሉት ኮሚቴዎች ታውቋቸዋላችሁ? እነሱ ብቻቸው ናቸው? ብቻቸው ናቸው። አይደለንም፣ ኮሚቴዎች አንድ ሰው ብቻ አሳስቶ ነው ብለዋል ፕሬዚዳንት ግርማ። ማነው ያሳሳታቸው? ጸባታችን አሁን ስሙን አላስታውሰውም ነው እሺ ስለዚህ አሁን ብፁ ቅዱስ አቡነ መርቆሪዎስ በምን መንገድ እንዲመለሱ ነው የምትወስኑት? እሱን ብቻ ወደ ሀገራቸው ሲመጡ ያን ጊዜ ቅዱስ እንደወሰነላቸው በወሰነላቸው መሰረት ለሀገራቸው አፈር እንዲመቁ ብቻ ነው፣ ሌላ ነገር የለ። ብፁ ቅዱስ አቡነ ጳውሎስ እያለው የተወሰነው ማለት ነው። ሳይሾሙ ብ ቅዱስ ጳውሎስ ሳይሾሙ እሳቸው እንደተዉት ቤተ ክርስቲያን ያላባት እንዳትቀር ቅዱስ ሮስ ወስኖ አልቀበልም፣ አይችልም ስላሉ እሳቸውም የቤተ ክርስቲያን አባት ናቸው እና እንዳይወድቁ መቼማ ለይቶ ደሞ ወስኖ የሚቀመጡበት ቦታ እሳቸው በመረጡት ቦታ እንዲቀመጡ አሁንም የሚደረግላቸው ይህ ነው። ከዚህ ሌላ የሚደረግ ነገር አለመኖሩን አስር አስተላልፋለሁ። ይሄን ብፁ አባታችን ህዝቡ እንዲያውቅ። አዎ በል አሁን በል አሜን። አባት እግዚአብሔር ይስጥልኝ። ለአገሩ ያውቃ። አሜን አሜን አሜን። የሚያስፈልገኝ ምርቃት ነበረ። እንደገና ብፁዕነታቸውን አመሰግናለሁ። ይህ ሁኔታ እያለ በነገራችን ላይ ፕሬዚዳንቱ ደብዳቤውን ጻፉ። አብረው አረቀቁ የተባሉ የአገር ሽማግሌ አባላት የተባሉት ስማቸው በተለይ በግልባጭ የታወቁት አንድ ሰው አሉ። ኢንጂነር አራጋው ጥሩ ነህ ደውዬ አገኘኋቸው ማምሻዬን። ነገር ግን አሁን ስላመመኝ ሲሻለኝ ሌላ ጊዜ አናግራለሁ ብለው ግን ይህንኑ ለአድማጭ እንደማስተላልፍ ተስማምተን ተለያይተናል። እንግዲህ ይህ ሁኔታ እንዳለ ዳላስ ላይ የሚካሄደው ውይይት ምን እየሰራ ይሆን? እንዳልኩት ጥረታችን አልተሳካም። ስብሰባ ላይ በመሆናቸው ሊሆን ይችላል። አልተገጣጠምንም። ይሁንና ሰኞ ከተቻለ ለማነጋገር እንሞክራለን። እርግጥ ከሁለቱም ወገኖች ከአዲስ አበባ የመጡት እዚህም ካሉት አባቶች፣ ሰዎች ማግኘትና ማነጋገር እንችል ነበር። ይሁንና የሰላም ኮሚቴው ራሱ ይሄንን ቢያዘጋጅልን በሚል እድሉን አሁንም ለዚያ ሰተናል። ስላደመጣችሁ እናመሰገናል። ላሁሉ ሰላም ያውርድ በማለት እሰናበታለሁ።